ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምሽቱ 3 እስከ 4 ሰዓት በ19ና በ25 ሜትር ባንድ የምናሰማውን ፕሮግራም አሁን ጀመርን። አንድ አንዱ ዘበኛ ሆኖ ሊቀጥል አይችልም ብለው ጠቅላይ ሚኒስትሩ እዚህ በአስራ ሁለተኛ የብሔር ብሔረሰቦች በዓል ጊዜ ያስተላለፉት መልእክት ደስ አሰኝቶን ነበር እና ነገር ግን በተግባር ላይ ሲውል አላየነውም እና ጠቅላይ ሚኒስትሩ ይሄን ወደ ተግባር ለመለወት ምን አይነት እንደ ምን አይነት እርምጃ ሊወስድ ይችላሉ? ወደ ሲኒት ለጥያቄ ወመርስ ፕሮግራም በአሳይታ ነዋሪ የሆኑ አድማጫችን ናቸው። በስልክ ስቱዲዮ እንዳለን የደወሉልን በዝግጅቱ ውስጥ ተካተዋል። አሁን ወደ ስምንት ቀን ሆኖታል፣ መግለጫ ከሰጠ እስካሁን ምንም ምልክት የለም፣ ተፈታም ሰው የለም እና እንደተባለው በቤተሰብ ላይ ሌላ የበለጠ በጉጉት በስጋት መካከል የሚዋጅብ ስሜት እንዲፈጠር ነው ያደረገው። የበርካታ እስረኞች ጠበቃ የሆኑት የህግ ባለሙያ አቶ አምሃ መኮንንም በዛሬው የጥያቄና መልስ ፕሮግራም ተሳታፊ ናቸው። ሰላም አድማጮች፣ እንደምን አምሽታችኋል። ቅዳሜ ጥር ስድስት ቀን ሁለት ሺ አስር ዓመተ ምህረት ነው ዛሬ። መልካም የቅዳሜ ምሽት እንድታሳልፉ እንመኛለን። አዲሱ አበባ አስተናግዳለሁ። ብርሃን ኃይሉ የቴክኒክ ቅንብሩን ተያይዛለች። በዓለም ዜና እንጀምራለን። ከዜናው በኋላ ቀደም ሲል ድምጻቸው የተሰማውና ሌሎችም የተካተቱበት ለጥያቄው መልስ ፕሮግራም ትናንት ክፍል አንድን አሰምተናል። ዛሬ ሁለተኛው ይቀጥላል። መልካም ምሽት በድጋሚ የመኛለሁ። ዜና እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከትላንት በስቲ ሐሙስ ከሀገሪቱ እንደ ራሴዎች ጋር ዋይት ሃውስ ውስጥ በኢሚግሬሽን ጉዳይ ላይ ለመነጋገር ስብሰባ ተቀምጠው በነበረ ጊዜ ሄይቲንና የአፍሪካ ሀገሮችን እንደ መግለጽ ተጠቅመውበታል በተባለው መረን ቃል ላይ በዓለም ዙሪያ ያሉ መሪዎች አስተያየት እየሰጡ ናቸው። ስብሰባው ላይ የነበሩት በተወካዮች ምክር ቤቱ ውስጥ ከዲሞክራቶቹ አባላት ሁለተኛው ከፍ ያለ ቦታ ያላቸው እንደ ራሴ የኢሊኖዩ ሴናተር ዲክ ደርበን ትራምፕ ሀገሮቹን በአልባሌ ቃል መጥራታቸውን ትላንት ለጋዜጠኞች አረጋግጠዋል። ምንም እንኳ ፕሬዚደንቱ ትላንት ባወጡት የትዊተር መልእክት ስለ ኢሚግሬሽን ሲናገሩ ጠንካራ አገላለጾችን መጠቀማቸውን ባይክዱም እንደዚያ ያለ ፀያፍ ቃል ግን አላልኩም ብለዋል። በተጨማሪ ግን ዩናይትድ ስቴትስ ፍልሰተኞችን መቀበል ያለባት እንደ ኖርዌይ ከመሳሰሉ ሀገሮች መሆን እንዳለበት መናገራቸው ተዘግቧል። የአፍሪካ ኅብረት ቃል አቀባይ ኤባ ካሎንዶ ለአሶሲየትድ ፕሬስ በሰጡት ቃል አፍሪካውያን ወደ አሜሪካ በባርነት የተጋዙበትን ሁኔታ ግምት ውስጥ ስናስገባ ይህ አባባል ተቀባይነት ያለውን ማንኛውንም ባህርይና አሰራር የሚረግጥ ነው ብለዋል። በቴህራንና በዓለም ሀያላን መንግስታት መካከል የተደረሰው የኑክሌር ስምምነት እንደገና ለድርድር አይቀርብም ስትል ኢራን ለዋሽንግተን ማስጠንቀቂያ ሰጥታለች። ኢራን ውጭ ጉዳይ ሚኒስቴር በመግለጫው ቴህራን በተደረሰው ስምምነት ላይ የሚደረግ ምንም አይነት ለውጥ ተቀባይነት አይኖረውም ብላለች። ዛሬም ሆነ ወደፊት በስምምነቱ ላይ ለውጥ አይደረግም ይላል መግለጫው። ውጭ ጉዳይ ሚኒስትሩ ሞሐመድ ጃቫድ ዛሪፍ ትላንት በትዊተር መልእክታቸው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትላንት በኢራን ላይ አዲስ ማዕቀብ ከተጣለ ለማጽደቅ ፈቃደኛ ነኝ ማለታቸው በሁሉም ወገን የተደረሰውን ጠቃሚ ስምምነት የማክሸፍ ሙከራ ነው ብለውታል። ቀደም ሲል ሐሙስ ዕለት በስምምነቱ የተሳተፉ የአውሮፓ ሀገሮች የቀደመውን ስምምነት አጥብቀው እንደሚደግፉ በማስታወቃቸው ሚስተር ትራምፕን ከዲፕሎማሲው አግልለዋቸዋል። ከብራሰልሱ ውይይት በኋላ የአውሮፓው ኅብረት የውጭ ፖሊሲ ኃላፊ ፌዴሪካ ሞጌሪኒ ሲናገሩ ኢራን የቦሊስቲክ ሚሳይል ግንባታዋና ሌሎች በመካከለኛው ምስራቅ የምታደርጋቸው እንቅስቃሴዎቹ አሳሳቢ ቢሆኑም መታየት ያለባቸው በተናጠል ነው ብለዋል። ኢራን የኒውክሌር ፕሮግራሟ ለሰላማዊ ተግባር የሚውል ነው ስትል አጥብቃ ትከራከራለች። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ባለፈው ሳምንት ምስራቅ ቻይና ባህር ላይ ከቻይና እቃ ጫኝ መርከብ ጋር ከተላተመው የኢራን ነዳጅ ዘይት አመላላሽ መርከብ አደጋ የሞቱ ሰዎች ሁለቱ አስከሬናቸው መገኘታቸውን የእርዳታ ሰራተኞች አስታወቁ። በቻይና መንግስታዊ መገናኛ ብዙሀን ዘገባ መሰረት የሁለቱ ሰዎች አስከሬን ዛሬ ጠዋት የተገኘው አሁንም በመንደድ ላይ ካለው መርከብ ወለል ላይ ነው። በኢራኑ ነዳጅ ዘይት አመላላሽ መርከብ ላይ ሰላሳ ኢራናውያንና ሁለት የባንግላዴሽ ዜጎች ሰራተኞች እንደነበሩ ሲገለጽ እስካሁን አስከሬናቸው የተገኘው የሶስቱ ብቻ መሆኑ ነው። የእርዳታ ሰጪ ጓዶች በተጨማሪ የመርከቡን የመረጃ ሰብሳቢ መሳሪያም ማግኘታቸው ታውቋል። የአደጋው ምክንያት ግን እስካሁን አልታወቀም። ደቡብ ኮሪያ በመጭው ወር በሚደረገው የክረምት ኦሎምፒክ ለሴቶቹ የገና ጨዋታ ከሁለቱ ሀገሮች የተውጣጣ ቡድን እንዲመሰረት ሀሳብ አቅርባለች። በሰሜንና ደቡብ ኮሪያ መካከል ለቆየው የከረረ ባላንጣነት እርምጃው እንደ አንድ ገንቢ እድገት ታይቷል። በሁለቱ ኮሪያዎች መካከል ሲካሄድ የነበረው የሰላም ንግግር ከተቋረጠ ከሁለት ዓመታት በኋላ ባለፈው ማክሰኞ እንደገና በይፋ ሲገናኙ ለመጀመሪያ ጊዜ መሆኑ ነው። በዚሁ ወቅት ሰሜን ኮሪያ በስፖርት ውድድሮቹ ለመሳተፍ መስማማቷን አስታውቃለች። ግንኙነቶቻቸውን ለማሻሻልም ወታደራዊ ውይይቶችን እናካሄዳለን ብላለች። በመጨረሻም የሮማው ርዕሰ ሊቃነ ጳጳሳት አቡን ፍራንሲስ በመጪው ሳምንት በላቲን አሜሪካ ፔሩና ቺሌን ይጎበኛሉ ተብሏል። የጉዟቸው ትኩረት በተወላጆች ላይ የተጋረጡ ስጋቶች ጉዳይ ቢሆንም በቺሌ አብያተ ክርስቲያናት ውስጥ እየተፈጸመ ነው የሚባለው የወሲብ ቅሌትና በፔሩ የፖለቲካ ችግሮች ተውጧል። ትውልዳቸው አርጀንቲና የሆነው አቡን ፍራንሲስ የመጀመሪያ ጉብኝታቸውን ሰኞ ይጀምራሉ። ዜናው ለጥያቄው መልስ ቀጣይ ዝግጅታችን ነው። እስከ ምሽቱ አራት ሰዓት ድረስ የሙዚቃ ቃና ከጥያቄው መልስ ፕሮግራም በኋላ እንደሚኖር ከወዲሁ እናስታውሳለን። አሁን የእስረኞች መፈታትንና ቀጣዩን የፖለቲካ ሁኔታ የሚቃኘው ለጥያቄው መልስ ፕሮግራም እነሆ። የኢትዮጵያ ገዢው ፓርቲ ኢህአደግ በአገሪቱ ብሔራዊ መግባባትን ለመፍጠርና የፖለቲካ ምህዳሩን ለማስፋት አንዳንድ የተቃዋሚ ፓርቲ ታሳሪዎችና ግለሰቦችን ለመፍታት እንዲሁም የስቃይ አያያዝ እንደሚካሄድበት የሚነገረውን ማዕከላዊ እስር ቤት ለመዝጋት መወሰኑ ተነግሯል። ማን ይፈታል? ማንስ ይቀራል? የሚሉ ጥያቄዎች በየቤተሰቡ አባላት አእምሮ ውስጥ መጉላላታቸው አይቀርም። በአራቱ የኢህአደግ አባል ድርጅቶች መካከል የሚያግባባ እርቅ ተፈጥሯል ተብሏል። የአራቱ አባል ድርጅቶች እርቅ ብቻ ለኢትዮጵያ ፍትሐዊ አስተዳደር ሊያመጣ ይችላል? የኢትዮጵያ ሕዝብ ሰብዓዊና ዲሞክራሲያዊ መብቶቹ እንዲከበሩ፣ ሰላምና መረጋጋት በሀገሪቱ እንዲሰፍን ምን እርምጃ ሊወሰድ ይገባል? ለጥያቄው መልስ ፕሮግራማችን በነዚህ ነጥቦች ዙሪያ የአድማጮችን ጥያቄዎች ተቀብሎ ሶስት የኢትዮጵያን ፖለቲካ በቅርብ የሚከታተሉ እንግዶች አነጋግሯል የፕሮግራሙ አቅራቢ ትዝታ በላቸው እንግዶቹን አስተዋውቋ ወደ ዝግጅቱ ትወስደናለች አዲሱ፣ አመሰግናለሁ። ትላንት በጀመርነው መሰረት ለአድማጮች ጥያቄ መልስ የሚሰጡን የብዙ እስረኞች ህግ ጠበቃ አቶ አመሃ መኮንን፣ የኢትዮጵያን ወቅታዊ ፖለቲካ በቅርብ የሚከታተሉ የኦሮሞ ዲሞክራሲያዊ ግንባርና የኢትዮጵያ ሀገራዊ ንቅናቄ አባል አቶ ዘውዴ ሙለታ፣ እንዲሁም አቶ ሀብታሙ አያሌው ናቸው። አቶ ሀብታሙ አገርና ፖለቲካ እንዲሁም በህወሀት ሰማይ ስር የተሰኙ ሁለት መጽሐፎች የደረሱ የአንድነት ለዲሞክራሲና ፍትህ አመራር አባል የነበሩ የቀድሞ ፖለቲካ እስረኛ ናቸው። አድማጮች በዚህ ዝግጅት ላይ የኢትዮጵያን መንግስት ባለስልጣናት በተለይም ደግሞ መንግስት ያቋቋመውን የኢትዮጵያ ሰብአዊ መብት ኮሚሽን ተወካይ አስተያየት ለማካተት ያደረግነው ተከታታይ የስልክ ጥሪ መልስ እንዳላገኘ መግለጽ እንወዳለን። ወደ ዝግጅቱ የምናልፈው ትላንት ምሽት ካቆምንበት ጥያቄ ይሆናል። መልካም ቆይታ። ከአፋር ክልል አሳይታ። እሺ፣ በጣም አመሰግናለሁ ስለተሳትፎ። ጥያቄውን ያቅርቡ። ጥያቄ እኔ የፈለግኩት ምን ነበር ጠቅላይ ሚኒስትሩ እንድታቀርቡልን ነበር። እዚህም ያሉ ሰዎች ባለሙያዎች ቢመልሱት ምንም ችግር የለውም። የዘር መድሎ በጣም በዚህ አካባቢ በጣም ወጥ ተወጥሮ ነው ያለው ይችን ሀገር ወይም ደግሞ ችን ክልል ክልል ተብላ እስክት ደራጅ ድረስ የአማራ፣ የኦሮሞ፣ የወላይታ ልጆች ነበሩ በየጫካው በየመንገድ ሳይሰራ ሲያለጉ የነበሩት ነገር ግን በአሁን ሰዓት እኛ ተምረናል፣ እኛ ስለተማር ሌላ ሰው በክልል ውስጥ ሊቀጠርብን አይገባም፣ እኛንም መቀጠር ያለብን እያሉ የአማራ የኦሮሞ እና የወላይታ ልጆችን ቅጠር ውጭ በየማድረግ ስራ እየተሰራ ነው። በዚህ ክልል በተለይ ርዕሰ መስተዳደሩ በየቢሮ እየሄዱ የአፋር ልጆችን ብቻ እንጂ ለአንዳት ቀጥሮ የሚል አይነት አካሄድ ይታያል እና ይሄ አንዱ ቤተኛ አንዱ ዘበኛ ሆኖ ሊቀጥል አይችልም ብለው ጠቅላይ ሚኒስትሩ እዚህ በአስራ ሁለተኛ የብሄር ብሄረሰቦች በዓል ጊዜ ያስተላለፉት መልዕክት ደስ አሰኝቶን ነበር እና ነገር ግን በተግባር ላይ ሲውል አላየነውም እና ጠቅላይ ሚኒስትሩ ይሄን ወደ ተግባር ለመለወጥ ምን አይነት እንደው ምን አይነት እርምጃ ሊወስዱ ይችላሉ ወደ ሲት ይሄስ ነገር እንደሁ እንደዚህ ብሔረሰቦች ብሔርና ብሔረሰቦች እንደሚሰቃ ያውቁ ሆን የሚል ጥያቄ አለኝ። እሺ በተጨባጭ የአፋርን ክልል ሁኔታ ባናውቅም እርስዎ ገልጸውልናል። ግን ሌላ ቦታም እንዲህው አይነት በኢትዮጵያ ዙሪያ እንደ ችግር ይነሳል ይሄ ነገር እና ደግሞ አገሪቱን ወደ ዘር ላይ ወዳ ማከለ ግጭት እንዳይወስድ ስጋት አለና አቶ ሀብታሙ አያሌው እዚህ ላይ አጠር ያለ ማብራሪያ ወይንም መልስ ትሰጠን። በአጋጣሚ በአፋር ክልል በተደጋጋሚ ስለተፈጸሙ የጅምላ ግድያዎች ጭምር አውቅ ነበረና በተለይ በዚሁ አጋጣሚ ከማዕከላዊ ወጥተን ቅሊንጦ በነበርንበት ጊዜ ቅሊንጦ የቀድሞ ቀድሞ የሀገር ውስጥ ደህንነት ኃላፊ የነበረው ሰው በቅሊንጦ እስር ቤት ነበረና መጀመሪያ ይሄንን ሰው አስረው ማዕከላዊ ያው በውስጣቸው በተፈጠረው መከፋፈል የመለስ ሌጋሲ አስቀጣይ ነኝ የሚለው ቡድንና የአዲስ አበባ ህወሀት በሚል በሁለት በተከፈሉ ጊዜ ዋናው ብሔራዊ ደህንነት ዳይሬክተሩ የአገር ውስጥ ደህንነት ዳይሬክተሩን እንዲታሰር አድርጓል። በዚህ ወቅት ታስሮ የነበረውን ሰው በማዕከላዊ ምርመራ ሲያጣሩበት በአፋር ለተፈጸመው የጅምላ ግድያ እና ለተፈጸመ መቃብር አንተ ተጠያቂ ነህ የሚልም ነገር አንስተው እንደነበረ መረጃው አለኝ። በዛን ጊዜ እሱ ይሄ ትእዛዝ የደረሰኝና ያስፈጸምኩት ከጠቅላይ ሚኒስትሩ ስለሆነ በዚህ ክስ የምትመሰርቱብኝ ከሆነ ጠቅላይ ሚኒስትሩ ያዘዘበትን ይዤ እቀርባለሁ ፍርድ ቤት ስላለ የጠቅላይ ሚኒስትሩን ስም ላለማስነሳት እና ህወሀትን በራሱ ዝግቡ ስላለመጣል ተብሎ ኬዙ እንዲወድቅ መደረጉንም መረጃ አለኝና በየክልሉ የሚፈጸሙ ችግሮች አሉ። ዞሮ ዞሮ ከጠያቂው ነጥብ ተነስቼ አድሬስ አደርግ። ግን በዋነኛነት የሀገሪቷ መሰረታዊ ችግር ቅድም እንደተባለው በመንግስት ስልጣን ሊወሰኑ የሚገቡ መሰረታዊ ጉዳዮች የእስር ቤቶችን መዝጋት፣ እስረኞችን መፍታት፣ ይቅርታና ምሕረት ማድረግ የመሳሰሉት በመንግስት መዋቅር ሊወሰኑ የሚችሉት እንኳን በጀርባ በኩል በፓርቲ መዋቅር የሚወሰኑበት ምክንያት፣ የፓርላማ ስልጣን ከስም የዘለለ ያልሆነበት ምክንያት አሁን በኦሮሚያ ክልል በኩል ወይም በኦህዴድ በኩል ከሚደረገው ጠንከር ያለ የመታገል ስሜት ባሻገር ባለፉት ሀያ ሰባት ዓመታት ሁሉንም ክልሎች እና ድርጅቶች በተለያየ ጊዜ ከሀገሪቷ የወጡ ቀደም ሲል ባለስልጣናት የነበሩ ሰዎች እንደገለጹት ከበስተጀርባ ሆኖ ክልሎቹን የሚመራው ከአንድ ብሔረሰብ አባላት የተውጣጣ የህወሀት ቡድን ነው። ይሄ ቡድን ኢኮኖሚ ተቆጣጥሯል። ይሄ ቡድን አሁን የምንላቸውን ማዕከላዊን፣ ቅሊንጦን፣ ቃሊቲን፣ ዙዋይን የመሳሰሉ ሰፋፊ እስር ቤቶችን አደራጅቷል። ይሄ ክፍል በኦሮሚያ ብቻ ሰላሳ ስድስት በውል የሚታወቁ እስር ቤቶችን አደራጅቶ ባለፉት ሀያ ሰባት ዓመታት ሲያስር ነበር። ስለዚህ እስር ቤቶችም አደራጅቶ ዜጎችን ሲያሳድድ ሲገልም ሲያስርም የነበረው ቡድን ከአንድ ብሔረሰብ አባላት የተውጣጣ የእነዚህ አካላት ደግሞ የጸጥታ መዋቅሩንም የደህንነት መዋቅሩንም ከላይ እስከታች የተቆጣጠሩ መሆናቸው፣ መከላከያውንም እንደዛ የተቆጣጠሩ መሆናቸው፣ ሀገሪቷን ኢኮኖሚ በኢፈርት በኩል የተቆጣጠሩ መሆናቸው በበላይነት የሚመሩት ስርዓት ስለሆነ የመንግስትን መዋቅር ለይስሙላ የመንግስት መዋቅር አለ ለማለት ካልሆነ በቀር ፈንክሽን አያደርግም። ስለዚህ በኢትዮጵያ ውስጥ የስርዓት ጥያቄ እስካልተመለሰ ድረስ ብሔረሰቦችን ማቧደን በፈለጉበት ጊዜ ጸጥ ማድረግ ይችላሉ። በግልጽ መናገር የምችለው በኦሮሚያና በሶማሊያ መካከል በክልሎች በህዝብ መካከል የተፈጠረ ግጭት በማስመሰል ከስድስት መቶ ሺህ በላይ ዜጎች እንዲፈናቀሉና ብዙዎች ወገኖቻችን እንዲያልቁ ሲደረግ በመከላከያ ሚኒስቴር አንድ ስልክ ደውሎ ጉዳዩን ማስቆም እንደሚችል፣ የደህንነት መስሪያ ቤቱ ዳይሬክተር በአንድ ስልክ ማስቆም እንደሚችል ሁላችን እናውቃለን። የክልሎቹ ኃላፊዎችም በሙሉ ያውቃሉ። ይሄን ሳያደርጉ የቀሩት በክልሎች መካከል ከሚፈጠር ግጭት ስለሚያተርፉ ነው። በወልቃይት አካባቢ ያለው ችግር ይሄ ነው። አፋርም ይሄው ችግር አለ። ጋምቤላ እኮ በአንድ ቀን አራት መቶ ነው ያለቁት በብሔረሰቦች መካከል እንዲፈጠር በተደረገ ግጭት። ስለዚህ እርስ በርስ በማጋጭ ዘጠና አራት ፐርሰንት የሀገሪቷን ህዝብ የሚገዛበት ሲስተም ከፋፍሎ በመግዛት ስትራቴጂ ነው። ስለዚህ ስርዓት እስካልተለወጠ ድረስ በሀገሪቷ ውስጥ በብሔረሰብ መካከል ጤናማ ግንኙነት ተፈጥሮ ሕዝባችን ከስቃይ የሚድንበት መንገድ የለም። ይሄኛው ማዕከላዊ ቢዘጋ በአምቢስ አካባቢ ዮርዳኖስ ሆቴል የነበረው ወደ ማዕከላዊነት ከተቀየረ ወራት አልፈዋል። ኦረዲ ከርቸሌ የሚባለው አለም በቃኝ በሚዘጋበት ጊዜ ጠቅላይ ሚኒስትር የነበረው ሟቹ መለስ ዜናዊ ያለውን እናስታውሳለን። ይሄ የአፍሪካ አንድነት የሚሰራበት ቦታ ደርግ ሲያሰቃይበት የነበረ አለም በቃኝ ብሎ ዜጎች ላይ ስቃ እየፈጸምበት ነው። ከአሁን በኋላ ግን አፍሪካና አለማችን በዚህ ቦታ ላይ ስለ ነጻነት፣ ስለ ዲሞክራሲ ይሰብኩበታል ካለ በኋላ ነው እኛ ገብተን ማዕከላዊ ስቃይ የሚፈጸምበት ዛሬ ቅሊንጦ ማስፋፊያ ቁጥር ሁለት እየተገነባ ነው። ዙዋይን ብትመለከቱ ከነበረው በጥፍ ካፓሲቲ ያለው ተገንብቶ አልቋል። ይሄ ሁሉ እያለ ህዝቡን ለጊዜው የተነሳውን ትግል ለማብረድ ብሎ ያመጡትን አጀንዳ ብዙ የሚለውጥም አይደለም። አፋር አካባቢ ያለውም የብሔረሰብ መድሎና ኢትዮጵያዊነትን የካደ ደረጃጀትና የእርስ በርስ ስልኪት እንደዚህ አይነት የዘር ማጥራትና ምንጠራ ሊቆም የሚችለው ስርአቱ የሚከተለው ና ስርአቱን የሚመራው ክፍል በመሰረቱ ሲለወጥ አቶ ሀብታሙ አያሌው አሁን የሰጡኝ መልስ በጣም ብዙ ጥያቄ ነው በሌሎች ደግሞ ህሊና የሚያጭረው የመንግስት ደጋፊዎች ህወሀት ይህንንም ከሰራ ብቻውን አይደለም እርስም እንዳሉት የተወሰነ ቁጥር ያለው ሰው ይህን ሁሉ በደል ህዝብ ላይ ሲፈጽም የሚተባበሩና በጥቅም የተያዙም ፖሊሲው ትክክል መስሯቸውም የሚሳተፉ ስላሉ ከዛ አንፃርስ ምን ለማለት ይቻላል? አቶ ዘውዴ በዚህ ላይ አስተያየቱ ሊሰጡ። አቤት፣ አመሰግናለሁ ትዝታ። ይሄ አፋር ክልል ብቻም ሳይሆን በሌሎችም የኢትዮጵያ ክልሎች ከአዲስ አበባ ብዙ ሳንድርቅ ሰበታ እየተካሄደ ያለውን ኢንቨስተርንን በሚሉ ሰዎች በህዝቡ ላይ እየደረሰ ያለውን በዘውድ ርመርዶ ላይ የተመሰረተ በደል ብዙ ሰዎች በተለያየ መንገድ ሲገልጹ አይተናል። ይሄ በገዢው ቡድን የለም፣ ምንም አይነት የማንም የበላይነት የለም በኢትዮጵያ እጅግ በጠቅላይ ሚኒስትሩ ቋንቋ የሚያማልል ደረጃ ላይ ነው ያለችው ተብሎ ነው እየተገለጸ ያለው። በኢኮኖሚ ማለት ነው። በኢኮኖሚ በሁሉም ነገር፣ በሁሉም ነገር እሳቸው በኢኮኖሚ ነው ያሉት። የሚያማልል አገር ብሎ ነው የገለጹት ለነሱ ይሄ ህወሀትን ተጠግተው ተጠቃሚ ለሆኑት የሚያማልል ሊሆን ይችላል። የኢትዮጵያ ህዝብ ግን የአፋሩ ጠያቂያችን እንዳሉት ከጫፍ ጫፍ ቤኒሻንጉልን፣ ጋምቤላን፣ የተለያዩ የኦሮሚያ ክልሎችን የአማራ ክልልን ጨምሮ በገዛ አገሩ ከሁለተኛ ዜግነትን በታች የሆነ የስቃይ ኑሮ እንደሚኖር ነው የሚታወቀው። ዛሬ መሸፋፈን የሚቻልበት ሁኔታ የለም። ለዚህ ትልቁ መፍትሄ የሚሆነው የኢትዮጵያ ህዝብ የአገሩ ባለቤት ለመሆን ያነሳውን ጥያቄ አጠናክረው ቀጥሎ የሚፈልገውን አይነት መንግስት ስልጣን ላይ አስቀምጦ የሀገሩ ባለቤት ሲሆን ብቻ ነው። ይሄ በእነዚህ ሰው በውስን ሰዎች ብቻ ነው ወይ የሚደረገው የሚለው ጥያቄ የሁላችንም ጥያቄ ነው። በተወሰኑ ሰዎች የሚደረግ አይደለም። ይሄ ከጳጳሱ ቄሱ እንደሚሉት አይነት ህወሀትን ካላስደሰትን መቆም አንችልም ብሎ ለህሊናቸው የማይታዘዙ ህሊናቸውን የሚዋሹ ሰዎች ለስም ስልጣን ይዘው ስለተቀመጡ ነው። ስለዚህ መፍትሄ የሚሆነው የኢትዮጵያ ህዝብ የጀመረውን ተባብሮ የመታገል ልክ የአማራና የኦሮሞ ህዝብ እንዳደረገው በሌላው አካባቢ ያለውም ኢትዮጵያዊ እምቢ ለአገሬ እምቢ ለነጻነቴ ብሎ አብሮ ቆሞ እነዚህን ሰዎች አትመጡኑኝም ማለት ነው። የኢትዮጵያ ህዝብ የሚያስደስተው የሚያበረታታው ነገር ፍርሃትን አሸንፎ ወጥተዋል። የኢትዮጵያ ወጣት ሞትን ንቀዋል። ይሄ ፍርሃትን ያሸነፈና ሞትን የናቀ ህዝብ የጀመረውን ትግል ከግብ ለማድረስ ተጠናክሮ ሲቆም ብቻ ነው መፍትሄ የሚገኘው። ከማንም ምንም መጠበቅ የሚቻልበት ሁኔታ አይደለም ያለው አሁን በኢትዮጵያ ያለውን ሁኔታ ለመቀየር። ተናፈልኝ። ቮይስ ኦፍ አሜሪካ ሳሙኤል ተስፋ ይባላለሁ። ከጀርመን ሀገር ነው ምደውለው። በመጀመሪያ ደረጃ ይህንን እድል ስለሰጣችሁኝ በጣም አመሰግናለሁ። ጥያቄ ኢህአዴግ መግለጫ ሰጥቶ ነበር እስረኞችን ፈታለሁ ብሎ ማዕከላዊ እንዘጋለሁ ብሎ ያ መግለጫ ላይ ግልጽ የሆነ ነገር አልተቀመጠም እና ኢትዮጵያን ካለችበት ያሁን ትልቅ አደጋ ለማውጣት በመጀመሪያ ደረጃ ኢህአዴግ ግልጽ ሆኖ መቅረብ መቻል አለበት እና ግልጽነት ይጎለዋል። በተለያየ ሚዲያዎች ላይ የምንሰማው ጥሩ አጀማመር ነው፣ ጥሩ አጀማመር ሊሆን ይችላል። ግን የሚመስለኝ ኢህአዴግ መንግስት ሰውን አስተሳሰቡን ዳይቨርት ለማድረግ የተጠቀመ መንገድ ይመስለኛል። ስለዚህ ይህ እንግዶች ሁን የምጠይቃቸው ጥያቄ ምንድን ነው? በመቀጠል ጠንከራ ያለ ተቃውሞና ጠንከራ ያለ እነሱ ላይ ፕሬዥር መፍጠር መቻል አለብን። አቶ ሳሙኤል ተስፋዬ ከጀርመን ነው የጠየቁት፣ እንደ አስተያየት ነው ያቀረቡት። የመጨረሻ ጥያቄ ላቅርብላችሁ። በሀገሪቱ ለውጥ ይመጣል ከተባለ መሰረታዊ ለውጦች የሚመዘገቡበት መሰረታዊ ነገሮች ሲመጡ ነው ጥቂት ሰዎች በመፈታታቸው አይደለም። ብዙ ነገር ስለተበላሸ ሁኔታው በጥገናዊ ለውጥ አይስተካከልም። ለማንኛውም ወደ ጦርነት የሚያስገቡ በሮች እየተከፈቱ ስለሆነ መንግሥት በጥንቃቄ ነገሮችን ቢፈትሽና ጥያቄዎችን ተቀብሎ እንደያመጣጣቸው ተገቢውን ምላሽ ቢሰጥ የተሻለ ይሆናል ይላሉ አቶ ዛፉ እንሰት በላኩልን ኢሜይል። ስለ መፍትሄ ሀሳብ አቶ አማ መኮንን፣ መፍትሄ መውጫው ምንድን ነው? የኢህአደግ ፓርቲ ድርጅቶች ታርቀናል ብለዋል። ተስማምተናል ተማምነናል ብለዋል። ምን ይቀራል? ኢትዮጵያን ወደ ሰላምና ዲሞክራሲ ለመውሰድ እንግዲህ እስካሁን ባለው ሁኔታ የሰማ ነው፣ መጀመሪያ የገዢ ፓርቲ ስራ አስፈጻሚ መግለጫ ነው። ከዛ በኋላ ደግሞ የገዢ ፓርቲ አባል ድርጅቶች አመራሮች ወጥተው የሰጡት ነው። የመጀመሪያው መግለጫው በጣም ጥቅልናል፣ ብዙ አይነት አተረጓጎም የተመቻቸ ነበረ። በኋላ የፓርቲው አመራሮች ደግሞ ወጥተው መግለጫ በሰጡበት ጊዜ የተወሰኑ ነገሮች ትንሽ ተጨባጭነት አሳይተዋል። ከዚህ ውስጥ አንዱ እስረኞች ይፈታሉ ወይም ፖለቲከኞች ይፈታሉ፣ ማዕከላዊ ይዘጋል የሚል ነው። ማዕከላዊም በተመለከትበት ቅድም አቶ ሀብታሙ እንደገለጸው ይሄ መግለጫም ከመውጣቱ በፊት የተወሰነው ክፍሉ እንደተባለ ወደ ሌላ ቦታ የተዛወረበት ሁኔታ አለ። እሱ ትልቅ ነገር እንዳልሆነ ቅድም ገልጫለሁ። እረኞች ይፈታሉ የተባለው በተመለከተ ምናልባት ቀደም ሲል መሰራት ያለባቸው ዝርዝር ነገሮች ተሰርተው መግለጫው ተሰጥቶ ቢሆን ጥሩ ነበረ። ያለበዛ ግን እንደተባለው አሁን ወደ ስምንት ቀን ሆኖታል፣ ይሄ መግለጫ ከተሰጠ እስካሁን ምንም ምልክት የለም፣ ተፈታም ሰው የለም። እና እንደተባለው በቤተሰብ ላይ ሌላ የበለጠ በጉጉት በስጋት መካከል የሚዋጅ ስሜት እንዲፈጠር ነው ያደረገው። ከዚሁ ጋር አያይዤ ወደ መፍትሄ ምን ሊደረግ ይችላል በሚለው ላይ ሀሳብ ለመስጠት ድርጅቱ አሁን ያለውን ሁኔታ ከገለጸበት ወይም ኃላፊነት ወሰድኩ ካለበት ጉዳይ ጋር ጉዳይ መነሳት ያለብን ይመስለኛል። ድርጅቱ ሙሉ ኃላፊነት ወስጅ ያለው ያለበት ጉዳይ እጅግ ከፍተኛ ጉዳት ነው በሀገር ላይ። በተለያየ ቋንቋ ነው የተገለጸው። ሀገሪቷ አጣብቂኝ ውስጥ ገብታለች በጣም በአደጋ ላይ ያለች ነው የተባለው። ይሄ በጥቅል አነጋገር ትክክል ነው። በዝርዝር ስናየው ይሄ ማለት በርካታ ሰው ህይወት ጠፍቷል። ወጣቶች፣ ሴቶች እንደወጡ ቀርተዋል። ብዙ ሰው አገር ጥሎ ተሰድዷል። በጣም በርካታ ሰው በእስር ቤት ታጉሯል። እንግዲህ መገለጫው ብዙ ነው እና ድርጅቱ ኃላፊነት ወስጃለሁ እያለ ያለው ለዚህ ነው። የፖለቲካ ምህዳሩ ጠቧል፣ የሰብአዊ መብቶች ጥሰት በየቦታው ታይተዋል፣ በሚል የተገለጸበት ሁኔታ መፍትሄው ከዚህ ጋር የሚመጣጠን መሆን መቻል አለበት። እስረኛ መፍታት አንድ ነገር ነው። ከዛ በኋላ ግን ዳግመኛ እንዲህ አይነት ችግሮች የማይፈጠሩበት ሁኔታን መፍጠር አለበት መንግስት። የድርጅቱ አንዳንድ አመራሮችን በግልጽ እንደገለጹት ስልጣንን ከስልጣን ይልቅ የሀገር ደህንነትን ሁሉ እናስቀድማለን የሚል ንግግር ተሰምቷል። ይሄ በተግባር መታየት መቻል አለበት። ሁሉም ሀሳቦች የሚደመጡበት ለሀገራችን ለሀገሪቷ በጎ አመለካከት አለኝ ሀሳብ አለኝ ያለ የሚል ወጠን በሙሉ ያለ ምንም መሸማቀቅ ያለ ቅድመ ሁኔታ መሰማት የሚችልበት እና ሀሳቦች ለሕዝቡ በይፋ ቀርበው የሚመዘኑበት እና የተሻለ ሀሳብ ገዥ የሚሆንበት ሁኔታ መፈጠር አለበት። ምናልባት በእኔ በኩል በዚህ ደረጃ ኃላፊነት ከተወሰደ ስልጣን ላይ ያለው አካል መድረኩን ክፍት አድርጎ ለሌሎች አካላትም እድል መስጠት መቻል አለበት ብዬ ነው የማስበው። አመሰግናለሁ። አቶ አማሀ መኮንን። ሀብታሙ ከዚ ከአቶ አማሀ የተለየ ሀሳብ ካለ ብታክልበት፣ እንዲሁም ለአቶ ዘውዴ እድሉን እንሰጣለን። አመሰግናለሁኝ። እኔ በተስፋ ጠያቂው በኢሜይል ባቀረቡት ነጥብ ላይ ወደ ጦርነት የሚያስገቡ በሮች እየተከፈቱ ስለሆነ የሚለው መስመር፣ እሱ ላይ ነው ሃይላይት ማድረግ የምፈልገው። የብዙ ሰዎች ስጋት ነው። በተለያየ መድረክ እና በተለያዩ ሚዲያዎችም እነዚህ ነገሮች መሸራሸር ጀምረዋል። በሶሻል ሚዲያውም እና ዋነኛው ስጋት ከውጭ የሚመጣ ኃይል በሀገሪቷ ላይ ጥቃት ሊያደርስ ስለሚችል የውስጡን ችግር ቀድመን እንፍታ የሚለው የተለመደ ነባርም የሚገባ ማሳብ ነው። ነገር ግን አገር ማለት ከውጭም ቢመጣ ከውስጥም ቢነሳ እንደሚታወቀው ሰብአዊ ክብር አዋርዶ በአንድ ቡድን የበላይነት ቁጥጥር ስር ውሎ ዜጋ የዜግነት ክብር አቶ እናት በጥይት ግንባርና ደረታቸውን በተመቱ ህጻን ልጆቿ አስክሬን ላይ እንድትቀመጥ የሚያደርግ አዋራጅ ስርዓት ተሸክሞ እንዴት አብሮ ለመቆም እንደሚቻል አስቸጋሪ ሆኗል። ነገሩን የበለጠ እያራቁት በሄዱ ቁጥር ለመታረቅ ማስቸጋሪ እያደረጉት ነው። ያም ሆነ ይህ የኢትዮጵያን ልዕልና፣ ክብርና ሉዓላዊነት ለማስከበር ሲባል አብሮ መቆም የሚቻለው አዋራጅ ከሆነ ስርዓት ውስጥ የወጣ ህዝብ መሆን አለበት። አለዚያ ሁለቱም ከመዋረድ የዘለለ አይሆንም። አሁን ያለው ሁኔታ የእውነት በእጅጉ አስከፊ ነው። እውነት ለመናገር አሁን ባለው ሁኔታ እንደው በጋራ ቁሞ የጋራ ሀገርን መጠበቅ የሚቻልበት ሁኔታ አለ ለማለት በእኔ በኩል ይቸግረኛል። ስለዚህ አደጋው ትክክል ነው። አደጋው አለ። ይሄ አስቸኳይ መፍትሄ ይፈልጋል። መፍትሄ ብዬ የማስበው የግድ አስፈላጊ የሆነውን የብሔራዊ መግባባትና እርቅ መድረክ ሳይወድ በግዳቸው መቀበል አለባቸው። እስካሁን ድረስ ለብሔራዊ መግባባትና እርቅ ሹፈት ነው እያሾፉ ያሉ። በፍጹም ማን ተጣላ፣ ማን ተቀያየመ እያሉ ነው ያሉ ግን የዜጎችን በፖለቲካ አመለካከታቸው ምህዳሩን በማጥበባቸው አንድ ብሔረሰብ አባላትን ጠባቦች፣ አንድ ብሔረሰብ አባላትን ትምክተኞች ብለው ሲያሳድዱ በመኖራቸው ብዙዎቹ አቶ አምሃ እንዳለው ከሀገር ተሰደዋል። በባህር እየገቡ ቦተዋል። በፍርድ ቤት ላይ ዛሬ ዘር ማፍራት አልችልም ብለው መኮላሸታቸውን ልብሳቸውን እያወለቁ አሳይቷል። እንዲህ አይነት ዘግናኝ ድርጊት ለሀያ ሰባት አመት ፈጽመዋል እነዚህ አካላት። በቅንነትና በይቅር ባይነት ተነስቶ ይቅርታ ለማለት የተዘጋጀ ለመቀበል የተዘጋጀ ሕዝብ ገብቷቸው ተረድተው ከዚህ ሕዝብ ጋር ለመታረቅ ጊዜ ሳይወስዱ ጥፋተኛ ነን ካሉ ሁሉንም አቀፍ የሆነ ብሔራዊ መግባባትና እርቅ የሚጠራበትን ሁኔታ ካመቻቹ በተቃዋሚውም በኩል የተበታተኑ ኃይል የተሰባሰቡ ለይቅር ባይነትና በቅንነት ለመነጋገር ከተዘጋጀ ብዙ ኮስቱ ሳያደርገን የዚች ሀገር መፍትሄ ይመጣል። ይሄ እንዳይሆን እንቅፋት እየሆነ ያለው በዋነኛነት የህወሀት የበላይነት የሌለባት ኢትዮጵያ እንድትኖር የማይፈልገው ቡድን ሙሉ በሙሉ በህወሀት ቁጥጥር ስር ያለው የደህንነት ተቋም ሳይፈቅድ አንድ እስረኛ ከእስር ቤት አይወጣም። አቶ አማሀ እንደሚያውቀው በተደጋጋሚ ፍርድ ቤት አኪው ትዳ ፍርድ ቤት በነጻ ለቆን እኔም ሌሎችም በሙሉ የሚታወቅ መዝገቦች ፍርድ ቤት የወሰነ ውሳኔ ከደህንነት መስሪያ ቤቱ ትእዛዝ ሳይመጣ ፍርድ ቤት ስለወሰነ የሚለቀቅ የለም። ፍርድ ቤት ስለወሰነ የሚታሰር የለም። ሁሉም ነገር መመሪያው የሚመጣው ከደህንነት መዋቅሩ ነው። አሁንም ቢሆን በፓርቲ ደረጃ እንኳን አራቱ ግንባሮች ተሰብስበው ባደረጉት ውይይት በተወሰነ ደረጃ በኦፒዲኦ ውስጥ አሁን ግልጽ የሆነ በፕሬዝደንቱና በምክትሉ ጭምር እየተደረገ ካለው መገዳደር ውጪ ህወሀት አንድም ጊዜ በታሪክ ፈተና ገጥሞት የማያውቀው ለዚህ ነው። ስለዚህ የህወሀት የበላይነት የሌለባት ኢትዮጵያ እንድትኖር ህወሀት ካልፈቀደ እሳቱ ሁሉንም ይበላል። ጎርፉ ሁሉንም ይጠራረጋል። ጉዳቱም ለአገሪቷ ይሆናል። ስለዚህ ህወሀት ራሱን የለውጡ አካል ለማድረግ ተዘጋጅቶ የህወሀት በላይነት ባይኖርባትም ኢትዮጵያ እንድትኖር መፍቀድ አለብኝ፣ በኩልነት ቁጭ ብዬ የዚችን አገር ጉዳይ በንግግር መፍታት አለብኝ ካለ ብሎ ካመነ የትጥቅ ትግል ብለው የገቡትም ተገደው ከገቡበት በረሃ መውጣት አለባቸው። በየጫካው በሀገር ውስጥም ራሳቸውን በጎበዝ አለቃ ያደራጁትም ቤተሰቦቻቸውን በሰላም መምራት ይፈልጋሉ። በሰላማዊ ትግል ባለፉት ሀያ ስድስት ሀያ ሰባት አመታት ቤታቸውን፣ ኑሯቸውን ሁሉ ትተው ያሉና በሚሊየን የሚቆጠሩ ከሀገራቸው ተሰደው ሀገራቸውን የሚናፍቁ ዜጎች አሉ። ለዚህ ሁሉ ጥፋት ተጠያቂነቱን ወስዶ እኔ ይህንን ችግር ለመፍታት ቁርጠኛ መሆን አለብኝ ካሁን በኋላ ካለ ጥሩ ነው። ይህን የማይል ከሆነ ግን የጀመረው የህዝብ የተነሳው የህዝብ ማዕበል ምንም ጥርጥር የለኝም ዳር ይደርሳል። ሞት የማይፈሩ ወጣቶች ተፈጥረዋል። የተፈጸመውን እስካሁን የተፈጸመው ግፍ የማያንበረክከን መሆኑን በግልጽ መታወቅ አለብን። የህይወት መስዋዕትነት እየተከፈለ ኢትዮጵያና ህዝቧ በጋራ ይቆማል። ደግነቱ ስለነቃ ህዝብ ውስጥ ሊፈጥሩ የሚፈልጉት የመለያየትና እርስ በራስ ማጣላት አጀንዳ ስለከሰመ፣ ለራሳቸውም ሲሉ ለልጅ ልጆቻቸውም ሲሉ በኢትዮጵያ ውስጥ ብሔራዊ መግባባትና እርቅ መድረግ ካመጡ ያምጡ፣ ካላመጡ ግን በህዝብ ትግል ስርዓቱ ይለወጣል የሚል እምነት አለን። በኔ በኩል አስተያየታቸውን የላኩ አድማጭ አሉ። አቶ ደረጀ ይባላሉ የአባታቸውን ስም ጂ እምስላሉ አልገባኝም። ሰሞኑን ስናስተዋውቅ ለነበረው ለኢትዮጵያ ህዝብ ሰብአዊና ዲሞክራሲያዊ መብቶቹ እንዲከበሩ፣ ሰላምና መረጋጋት እንዲሰፍንባት ምን እርምጃ ቢወሰድ ይበጃል ለሚለው አንድ አምስት ነጥቦችን አስቀምጠዋል። ሁሉም ፓርቲዎች ተቃዋሚዎችን ጨምሮ በውጭ ሀገር፣ በሀገር ውስጥ የሚኖሩ ምሁራን፣ የማህበረሰብ መሪዎች የሚሳተፉበት ብሔራዊ እርቅ ማካሄድ እርቅን እውነትና አስፈላጊ አርጎ የእርቅ ኮሚሽን ማቋቋም፣ ጊዜያዊ የአደራ መንግስት ማቋቋም፣ የህዝብን ሀብት በዘረፉ ግለሰቦችና ባለስልጣናት ላይ ህጋዊ እርምጃ መውሰድ፣ ቢሮክራሲውንና የፍትህ ስርዓቱን እንደገና ማደራጀት፣ ዜጎች ዘርን፣ የፓርቲ አባላትንና ሃይማኖትን መሰረት ያላደረገ በዜግነታቸውና በችሎታቸው ብቻ የስራ እድሎች እንዲያገኙ ተጠቃሚ እንዲሆኑ ማድረግ ብለዋል አቶ ደረጀ። ይህንን የእሳቸውንም አስተሳሰብ ለማከል ነው የሰጡን አስተያየት ስለሆነ በዚህ ላይ የሚያክሉት ካለ አቶ ዘውዴ ሙለታ። አመሰግናለሁ ትዝታ። የዚህ ውይይት መነሻ የሰሞኑ የኢህአዴግ መግለጫ ስለሆነ መግለጫው ማዘናጊያ መሆኑን ትኩረት ማስቀየሪያ መሆኑን በተለይም ለሞግዚቶቻቸው እና ቀለብ ሰፋሪዎቻቸው ለሆኑት ለምዕራብ መንግስታትና ለአንዳንድ ዓለም አቀፍ ድርጅቶች እንደ አይኤምኤፍ፣ ወርድ ባንክ ላሉት ለውጥ ማምጣት አለባችሁ ለምሏቸው ግፊት እንደ ጊዜያዊ ማስተንፈሻ መሆኑን አስምሬበት፣ መውጫ ውስጥ ምንድን ነው ወዳልሺው እንደ አንድ ኢትዮጵያዊ የሚሰማኝን ወደ ማለቱ እሄዳለሁ። የመፍትሄው ሀሳብ እኔ እንደሚመስለኝ የአገር ኃላፊነት ስሜት የሚሰማው ከሆነ ይሄ በህወሀት የሚመራው ገዢ ቡድን አሁን በየእስር ቤቱ ታጉረው ያሉትን የፖለቲካ እስረኞች ሁሉ ያለምንም ቅድመ ሁኔታ እከሌ ከእከሌ ሳይል፣ እነዚህ ሰዎች ቀድመውንም መታሰር የነበረባቸው አይደሉም። ንጹው ኢትዮጵያውያን ናቸው። አሁን ህዝቡ ከዳር እስከ ዳር እያለ ያለውን ነገር በማንሳታቸው ነው የታሰሩት። ጋዜጠኞቹም፣ የፖለቲካ መሪዎቹም፣ ሌሎችም አክቲቪስቶች ቢሆኑ እነዚህን ያለምንም ቅድመ ሁኔታ መፍታቱ ጥሩ ጅምር ሊባል ይችላል። ሁለተኛ አንዳንድ እጅግ በጣም አሳሪና አፋኝ የሆኑ ህጎቻቸውን ለምሳሌ የጸረ ሽብር ህግ የሚባለውን አይነት በአስቸኳይ ማንሳት። በሌላ በኩል ደግሞ ለተቃዋሚ ድርጅቶች ሁሉ ይሄኛው ሰላማዊ ትግል ያካሂዳል፣ ይሄኛው ጠመንጃ አንስተዋል፣ ሁላችንም ይህን ሁሉ እንድንል የሚያደርገን የጋራ አገር ስላለን የሕዝባችን ጉዳይ ስለሚያንገበግበን ነው የሚለው ነገር ግምት ውስጥ ገብቶ ለሁሉም ተቃዋሚ ድርጅቶች አገር ውስጥ ኖሩ አልኖሩ፣ የትጥቅ ትግል አነሱ አላነሱ፣ በሰላማዊ ትግል ታገሉ አልታገሉ ጥሪ ማድረግ መታለፍ የሌለበት ጉዳይ ነው ብዬ ነው የማምነው። በአራተኛ ደረጃ ይሄ በየመንደሩ የተሰራጨውንና ህዝቡ መፈናፈኛ እያሳጠ ያለውን አፋኝ፣ ገዳይ እና ዘራፊ ሰራዊታቸውን ከየክልሉ በአስቸኳይ ማስወጣት ይኖርባቸዋል እውነት ለኢትዮጵያ ህልውና የሚያስቡ ከሆነ። በመጨረሻ አሁን ስልጣን ላይ ያለውን ቡድን ጨምሮ ወደንም ጠላንም እነሱም ስቸው የኢትዮጵያ ጉዳይ ይመለከታቸዋል። ሁሉም የኢትዮጵያ ጉዳይ የሚመለከታቸው የፖለቲካ፣ የሲቪክ፣ የትኛውም ስም የሚሰጣቸው የኢትዮጵያ ህዝብ የሚያምንባቸው፣ የሚሰማቸው፣ የሚከተላቸው ታዋቂ ሰዎች ጭምር ያሉበት አገራዊ የሆነ የእርቅና የብሔራዊ መግባባት ጉባኤ አድርጎ የኢትዮጵያ ህዝብ የጠየቀው የስርዓት ለውጥን ነው እና ወደዛ ስርዓት ለውጥ የሚያረማምድ የሽግግር ስርዓት ማመቻቸት መጀመር ነው። እኔ መውጫው ነው ብዬ የማምነው አመሰግናለሁ። በጣም ነው የማመሰግነው። እኔም የኦሮሞ ዴሞክራሲያዊ ግንባርና የኢትዮጵያ ሀገራዊ ንቅናቄ አባል አቶ ዘውዴ ሙለታ፣ የበርካታ እስረኞች ጠበቃ አቶ አማሀ መኮንን እንዲሁም አቶ ሀብታሙ አያሌው ስለሰጣችሁን መልስ በጣም ነው የማመሰግነው። በአድማጮች ስም እኛም እናመሰግናለን። ትዝታ እሺ፣ በጣም እግዜር ይስጥልኝ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ሲል እንደገለጥኩት የሙዚቃ ቃና እስከ ምሽቱ አራት ሰዓት የሚያደረሳችሁ ነው። መልካም ምሽት። ሰላም ሰላም ሰላም ጤና ይስጥልኝ። የተከበራቸው ሙዚቃ ቃና አድማጮች እንደምንሰነበታችሁ፣ እንደምናመቻችሁ፣ በያላችሁበት የክብር ሰላምታዬ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም ይዤላችሁ የቀረብኩት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል ከአንደኛ እስከ አስረኛ ደረጃ የያዙትን ዜማዎች ይሆናል። በቀጥታ ወደ ዜማዎቹ ነው የምንገባው። በዚህ ሳምንት የአስረኝነትን ደረጃ የያዘው ቦዳክ የሎው የተሰኘው የካርዲ ቢ ዜማ ነው። If you wanna these expensive, these is red bottoms, these is bloody shoes. Hit the score. I can get them both. I don't wanna choose, and I'm quick cutting off so don't get comfortable. Look, I don't dance now, I make money move. Say I don't gotta dance, I make money move. If I see you now speak, that means I don't with you. I'm a boss to a worker, which I make bloody moves. Now she Back. say, she going do what or who? Let's find out to see. Cardi B, you know where I'm at. You know where I be. You in the club, just to party. I'm there, I get paid a fee. I be in and out them banks so much I know they tired of me. Honestly, don't give up about who in front of me. 12 to mixtapes in six months. We're breaking as hard as me. I don't buy Bother me. They see pictures. They say ghosts Tell who they tryna be. Look, I might just chill him some bait I might just show with your boo. I might just spill on your babe. My p feel like a lake. He want to swim with his face. I'm like, OK. I let him get what he wants. He buy me East Leran, and LeBron and the new wave. When it go fast as a horse, I got the trunk in the front. I'm the hottest in the street. No, you probably heard of me. Got a bag and fix my teeth. Hope you know it ain't cheap. And I pay my mama. No time to chill. Think these things be mad at me? They baby father, run up too. They You can f with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the score, I can get them both. I don't wanna choose, and I'm quick cutting also. Don't get comfortable. Look, I don't dance now, I make money moves. I don't gotta dance, I make money move. If I see you now speak, that means I don't f with you. I'm a boss to a worker, rock I make bloody move. If you a f you get pop. You a, goofy, you a goofy, you a op. Don't you come around my way, you can't hang around my block. And I just took my accounts, turns I'm rich, I'm rich, I'm rich. I put my hand above my hip, I bet you dip I get the money and go. Yeah. This is high like a stove. My yeah. glitter is gold. Tell that little fit her roll. I just uh, rope and a roll with no rolls. I just came up with no rave. Yeah. I need to fill up the tank. Yeah. No, I need to fill up the safe. Yeah. I need to let all these girls yeah. know they none of, they none of the same. Yeah. I go to dinner and steaks. Yeah. Only the real can relate. I yeah. used to live in the peace. Now it's a crib with a gay. Yeah. Only got charms. The life was to play hard to let these, let these know. Yeah. Just in case these just wanna check the mill, another never check them on the You can f me if you wanted to. These expensive, these is red bottoms, these is bloody shoes. Hit the store, I can get them both. I don't wanna choose, and I'm quick cutting off, so don't get comfortable. Look, I don't dance now, I make money moves. Say, I don't gotta dance, I make money move If I see you now speak, that means I don't በአሜሪካን የቢልቦርድ ሰንጠረዦች ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአስረኝነትን ደረጃ የያዘውን ቦዳክ የለው የተሰኘውን የካርዲቢ ዜማን ነበር ያዳመጥነው። ይህ ዜማ ለበርካታ ሳምንታት በአንደኝነት ደረጃ ላይ ሰንብቶ እንደነበረ የሚታወስ ነው። ወደ ዘጠነኝነት ደረጃ ወደ ያዘው ዜማ ስንሸጋገር ደግሞ That's it yeah. right now, Tina. Low pom. yeah. Gucci gang, oh, oh. Big head on the <speaksART> beat. Gucci, gang Gucci gang Gucci, Gucci gang. gang, Gucci gang, Gucci gang, Gucci gang, Gucci gang, Gucci gang, Gucci gang, Gucci gang. Sprint the race on a new chain. My Gucci love Duke. Ooh, I forgot names. I can't buy, but I wear the rings. Rather go and buy Balmain. Gucci gang, Gucci gang, <inaudible> Gucci, Gucci gang, Gucci gam. gang, Gucci gang, Gucci gang, Gucci gang, Gucci gang. gang. through the race on new chain. My blood, dude. Duke. Duke. Duke. Ooh. I, f I forgot yeah. name, yeah. yeah. I can't buy no, no wetter rain. Ooh. rather go and buy ball, man. Ayy, Gucci gang, Gucci gang, Gucci gang. Gucci gang. Cost more than your rent. Ooh, yeah, Your mama still live in the tent. Yeah. Still slinging d*** with the Jets. Huh? Yeah. Me and my grandma take meds. Ooh. None of this sh be new to me. Nope. Look at my teacher call tutories. Yeah. Bought some red bars, cost hella G's. Huh? Yo, airline, your company. Yeah. Smell like a cigarettes, I Cigarette. rather put the b from the project. Yeah. They kick me out the pain off. Now little pump blind private jet. Yeah. Everybody scream, where's Jet? Lil' Pump still still damp. yeah Put it on wrist, sippin' up. Make fuck wet. What? Gucci gang, Gucci gang, Gucci gang, Gucci, Gucci gang. gang, Gucci gang, Gucci, Gucci gang. gang, Gucci gang. Gucci gang spread the rats on a new chain. Uh -huh. My blood do yeah. I the b I forgot name uh -huh. I can't buy by the rain. Uh -huh. Rather go and buy bomb. በአሜሪካን የቢልቦርድ ሰንጠረዥ ላይ በዚህ ሳምንት የዘጠኝነትን ደረጃ የያዘውን ጉቺ ጋንግ የተሰኘውን የሊል ፓምፕን የራፕ ዜማ ነበር ያደመጥነው። ይህ ዜማ እንዴት አድርጎ ወደ ዘጠኝነት ደረጃ እንደደረሰ አላቅም። ጉቺ ጋንግ፣ ጉቺ ጋንግ እያለ ነው የዜማውን ርዕስ የሚደጋግመው። ሊል ፓምፕ ገና ወደ ሙዚቃው ዓለም ብቅ ያለ የ17 ዓመት ወጣት ሲሆን ከራፕ ዜማ በተጨማሪ ዘፈኖችን እየጻፈ ለሌሎች አርቲስቶችም ይሰጣል። የስምንተኝነትን ደረጃ ወደያዘው ዜማ ስንሄድ ደግሞ ሶስት ታዋቂ አርቲስቶች የተጫወቱትን ዜማ እናገኛለን የዜማው ርዕስ ሞተር ስፖርት የተሰኘ ሲሆን ሚጎስ፣ ኒኪ ሚናጅ እና ካርዲ ቢ ናቸው በጋራ የተጫወቱት። እናደምጥላቸው። Face my fears, fears Gave my mama tears Mama, she think gear, shit On the nook, it's serious, serious Face all your fears then get at me Get so many donuts On them back streets Sit so high in the nose, please Feel like I can fly yeah. Sam, forget check you feel Bella, check Take the L at the ball Ooh. Just so I can flex Take the L at the mall Now she can't go back. Mm -hmm. Sand perkin, check you bill. Bella check take the F at the mall. Mm -hmm. Just so I can flex, take the F at the mall. Hey. Walking with the set, take the F at your froth. I yeah. yeah, yeah. yeah, yeah. wish my grandma conceive see me. Yeah. Yeah. Yeah. Take away pain ain't easy. That's why I five for blizzard. I kept in the seas oh, oh the cool came in port this is all white coming snorted. White. Green Lamborghini, your tortoise. Lambo. No human being, I'm immortal. Put a AP for the water. Pateka. And the K I spend on my senora. Rats. My pinky on margarine butter. Rats. And my ick got McDonald's niggas. Hey. Soon as I land on the lift. Who gets <whistles> they wet tears? Yes. 488 hit the gears. 488 Suicide don't Britney Spears. Hey. I'm bougie, so don't get near. Cause Angel make them disappear. Voila. Hit the gas, it got flames out the rear Ooh. It's a rest of the back at the mills. Hey. like a BMX. Hey. No, no. I want to be my ex, Yo. I love when he going to work, cause he comes small, when I see him left, I get upset, oh, I turn all set on, oh. I told him the other day, man, we should sell that poem. Uh -huh. yeah, Cardi B, I'm back, I want to hear, I'm acting different, G. same lips that be talking about me, is the same lips that be kissing, saying what they say they are, and they look, they think they catfish, man. same, so with Sunday shots, they reaching out like they jackass, <laughs> why would I hop in some beef, why, when I could just hop in, Course. You heard she, gon' do what from who? who? That's not a reliable source. no so <laughs> tell me, have you seen her? Uh, let me wrap my weave up. I'm the trap Selena. Damn my gasolina. Motorsport, yeah. put that thing in sports. Shout it bad. bad. Papa like a court. Hey. you a dork. Ooh. Never been a sport. Dork. Yeah. Pull up, Ooh. jumping out the court. Ooh. Cotton candy, Drink. my cup has like the fair. ሞተር ስፖርት በዚህ ሳምንት የስምንተኝነትን ደረጃ ይዟል። ሚጎስ ኒኪ ምናጅ እና ካርዲ ቢ ናቸው የተጫወቱት። ወደ ሰባተኝነትን ደረጃ ወደ የያዘው ዜማ ስንሸጋገር ደግሞ You must think that I'm new to this But I have seen this all before I'm never gonna let you close to me Even though you mean the most to me Cause every time I open up it hurts So I'm never gonna get too close to you Even when I mean the most to you In case you go and leave me in the dirt But every time you hurt me the list that I every time you leave me the quicker these tears dry and every time you walk out the less i love you baby we don't stand a chance it's sad but it's true i'm way too good at to goodbye So I'm never going to let you close to me, even though you mean the most to me, because every time I open up, it hurts, so I'm never going to get too close to you, even when I mean the most to you, in case you go going deep. Every time you leave me, the quicker these tears dry. And every time you walk out, the less I love you. Baby, we don't stand a chance. It's sad, but it's true. I'm way too good at goodbye. በዚህ ሳምንት የሰባተኝነትን ደረጃ የያዘው ይህ ቀደም ብለን ያደመጥነው ቱ ጉድ አት ጉድ ባይዝ የተሰኘው የሳም ስሚስ ዜማ ነው። የሃያ አምስት ዓመቱ እንግሊዛዊ ድምፃዊ ወጣት ዘ ትሪል ኦፍ ኦል የተሰኘውን ሁለተኛ የሆነውን የስቱዲዮ አልበሙን ባለፈው የኅዳር ወር አውጥቶ ነበር። በአልበሙ ውስጥ ያካተታቸው ዜማዎች በሙዚቃ አድማጮች ዘንድ ተወዳጅነትን አጊተውለታል። በስድስተኝነት ደረጃ ላይ ደግሞ ባድ አት ላቭ የተሰኘውን የሄልሲን ዜማ እናገኛለን። እናድምጥላት። Tastes like Jack when I'm kissing him So I told him that I never really liked his friends Now he's gone and he's calling me a bitch again There's a guy that lives in the garden state And he told me that we make it till we graduate So I told him that the music will be worth the wait But he wants me in the kitchen when the in a I believe, I believe, I believe, I believe that we're meant to be But jealousy, jealousy, jealousy, jealousy Get the best of me Look, I don't mean to frustrate But I always make the same mistakes, Yeah, Always make the same mistakes, cause I'm bad. Blame me for trying, you know I'll be lying, saying, You're the one Ooh, that could finally fix me. Looking at my history, I'm bad in love. Got a girl with California eyes, and I thought that she could really be the one this time, but I never got the chance to make a mind because she fell in love with little thin white lines. London girl. We never told no one, but we look so cute. Both got way better things to do, but I always think about it when I'm to you I believe, I believe, I believe, I believe that I'm in 2D. Jealousy, jealousy, jealousy, jealousy, get the best in me. Look, I don't mean to frustrate, but I always make the same mistakes, yeah. Always make the same mistakes, cause I'm bad in love. Ooh, but you can't blame me for trying, you know I'd be lying. Finally fix me looking at my head You're afraid I'm gonna walk away. It's time to feel and face. You know I'm bad at love, but you can't blame me for trying. You know I'd be lying, saying, you're the one Ooh. that could finally fix me? Looking at my head. ባድ አት ላቭ የተሰኘውን የሄልሲን ዜማ ነበር ያደምጥ ነው። የኒው ጀርሲ ግዛት ተወላጅ የሆነችው የ23 ዓመቷ ሄልሲ ሆፕለስ ፋውንቴን ኪንግደም ብላ የሰየመችውን ሁለተኛ የሆነውን የስቱዲዮ አልበሟን ያወጣችው ባለፈው የሰኔ ወር ነበር። አልበሟ ቀስ በቀስ ተሰሚነትን እያገኘላት ነው። No limit, I'm a fucking soldier. Ayy, always lit, yeah, I'm never sober. It's for three days in a row, y'all be coming over. Told that bitch to kick, rock, she act like it's a boulder. Ayy, Rory, shopping, that mean coppin', always popping, hella popping she's a bopper, homie, hopping ain't no stopping. Album choppin', got the city on fire, been lying on me like she tired. I'ma have to around and call Kamaya. Up the pot አደመጥነው። የአምስተኝነትን ደረጃ የያዘውን ኖልሜት የተሰኘውን ጂዚ ራኪና ካርዲቢ በጋራ የተጫወቱትን ዜማ ነበር። የአራተኝነትን ደረጃ ወደ ያዘው ዜማ ስናመራ ደግሞ ተንደር የተሰኘውን የኢማጂን ድራግን ዜማ እናገኛለን። a number i was lightning before the thunder While I was scheming for the masses አሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአራተኝነትን ደረጃ ይዞ የነበረውን ተንደር የተሰኘውን የኢማጂን ድራግን ዜማ ነበር ያድመጥ ነው። የሶስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ደግሞ ሮክስታር የተሰኘውን ፖስት ማሉን ከቶኒዮን ሳቤጅ ጋር የሚጫወቱትን ዜማ እናገኛለን። የሁለተኝነትን ደረጃ የያዘው ደግሞ ሃቫና የተሰኘው የካሚላ ካቤሎ ዜማ ነው። ያንግ ታግ ነው አብረው የተጫወተው። የተከበራቸው የሙዚቃ ቃና አድማጮች፣ ለዛሬ ተመድበልኝ ሰዓት እየተገባደደ ነው። ለዛሬ መሰናበታችሁ በሳምንቱ ምርጥ አንደኛ ዜማ ይሆናል። ይኸውም ዜማ ፐርፌክት የተሰኘ ዜማ ነው። ድምፃውያን ኤድ ሸረን ከቢያንሴ ከፒያንሴ ጋር አብራችሁ ስለቆያቸው አመሰግናለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ንሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው። Darling, just dive right in and follow my lead Well, I found a girl, beautiful and sweet Well, I never knew you were the someone waiting for me Cause we were just kids when we fell in i የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 ና በ25 ሜትር ባንድ እስካሁን አራት ሰዓት ሲያሰማ የቆየውን ፕሮግራም አበቃ። ነገ እሁድ በራዲዮ መጽሔት እንገናኛለን። አዲሱ አበበ ነኝ ከብርሃን ኃይሉ ጋር ደና